የ አረና የአረና ለሉዓላዊነትና ዲሞክራሲ ፓርቲ ሥራ አስፈጻሚ ኮሚቴ ባለፈው ቅዳሜና እሁድ መደበኛ ስብሰባውን አካሂዷል። በስብሰባውም የፓርቲውን የስድስት ወራት ሥራ አፈጻጸምና ወቅታዊ አገራዊ ፖለቲካዊ ሁኔታዎችን መገምገሙን የፓርቲው የህዝብ ግንኙነት ኃላፊ አቶ አምደም ገብረስላሴ ዛሬ በሰጡት መግለጫ ተናግረዋል። በአንዳንድ የሀገሪቱ አካባቢዎች የሚታዩ ብሔር ተኮር ጥቃቶች መፈጸምንና የመንጋ ፍትህ አካሄድን ፓርቲው እንደሚያወግዝም አስታውቀዋል። የኢትዮ ኤርትራን የሰላም ሂደት አስመልክቶ ስራ አስፈጻሚ ኮሚቴ መወያየቱን ያነሱት አቶ አምዶም የሰላም ሂደቱን ፓርቲው እንደሚደግፈውና ይህ የሰላም ሂደት ህዝብን ባማከለ መንገድ መፈጸም እንዳለበት ያምናል ብለዋል። በዶክተር አረጋዊ በርሀ ከሚመራው የትግራይ ዲሞክራሲያዊ ትብብር ፓርቲ ጋር ውህደት ወይም ግንባር ለመፍጠርም ውይይት ተጀምረዋል ብለዋል። ሙልጌታ ጽብሃ ከመቀለ የላከው ዝርዝር ዘገባ ቀጥሎ ይሰማል። የአረና ለሉዓላዊነትና ዲሞክራሲ ስራ አስፈጻሚ ኮሚቴም በአመት ሁለት ጊዜ መደበኛ ስብሰባውን እንደሚያካሄድ የገለጹት የፓርቲው የህዝብ ግንኙነት ኃላፊው አቶ አምዶም ገብረ ስላሴም ኮሚቴው የፓርቲው የስድስት ወራት አፈጻጸም፣ በተጨማሪም ወቅታዊ የክልሉና ሀገራዊ ሁኔታዎችን አስመልክቶ መወያየቱን ገልጿል። በሀገር አቀፍ ደረጃ ከቅርብ ጊዜ ወዲህ በሚዲያ ነጻነት፣ የፖለቲካ ፓርቲዎች እንቅስቃሴ፣ የእስረኞች መፈታት ለውጥ የመጣ ነው። ይህንን ለውጥ ግን በትግራይ ክልል በጣም የዘገየ መሆኑን ኮሚቴውን መገምገሙን ገልጸዋል። ዶክተር አብይ አህመድ ወደ ስልጣን መምጣት ተያይዞ በኢትዮጵያ የተወሰነ ለውጦች አሉ። በተለይ ነጻ ፕሬስ መፍቀድ ተያይዞ የተለያዩ የፖለቲካ ፓርቲዎች በነጻነት እንዲንቀሳቀሱ የሚፈቅደውን ሲቪክ ማህበራት በነጻነት እንዲደራጁ መፍቀድን፣ አፋኝ የሆኑ አዋጆች እንዲወገዱ በማድረግ ላይ፣ የፖለቲካ እስረኞች በመፍታት ላይ የተሰራ ስራ አዎንታዊ ነው የሚል እምነት አለን። ሌላው ደግሞ እንደ ጥሩ እቅድ የምንወስደው ደግሞ የፖለቲካ ምህዳሩን ለማስፋት ከተለያዩ ፓርቲዎች እና ባለድርሻ አካላት ተወያይቶ ምህዳሩን ለማስፋት የተያዘ እቅድም እንደ እቅድ እንደግፈዋለን። ይሄ ነገር ወደ ትግራይ ስናመጣው የፖለቲካ እስረኞች አልተፈቶም፣ ምህዳርም ያው እንደተለመደ ነው። ሚዲያዎችም በነጻነት እንዲንቀሳቀሱ አይፈቀድላቸውም። ስለዚህ በትግራይ ከኢትዮጵያ የተለየና በድሮ መንገድ እየተሄደ መሆኑ ለመላከት ሞክረናል። የስራ አስፈጻሚ ኮሚቴው ከተወያየባቸው አንዱ ብሔር ተኮር ጥቃት በሀገሪቱ መበራከቱን አስመልክቶ መሆኑን ይህንንም ፓርቲው በጥብቅ እንደሚኮንነው ገልጸዋል። በብሔር ምክንያት የተፈናቀሉ የትግራይ ተወላጆችም የክልሉ መንግስት ትኩረት አድርጎ ያገዛቸው አይደለም ያሉት አቶ አምዶም ከሁሉም በላይ ግን በህጋዊ መንገድ በፈለጉበት አካባቢ ሰርተው የሚኖሩበት ምህዳር ሊፈጠር ይገባል ብለዋል። ትኩረት ሰጥቶ ከተወያዩባቸውና ውሳኔ ካሳለፋቸው ጉዳዮች አንዱ ብሔር መሰረት ያደረገ ጥቃት በኢትዮጵያ በብዛት እንዳለና መኮነን እንዳለበት ነው። ይሄ የብሔር ግጭት በኢትዮጵያ በበርካታ ሚሊዮኖች ለመፈናቀል ለሞትና ሌሎች ጉዳቶች ዳርገዋል። ስለዚህ የብሄር የብሔር መሰረት ያደረገ ጥቃት መቆም እንዳለበት ወስነናል። በተለይ ደግሞ በትግራይ ተወላጆች ላይ ዘግናኝ በሆነ ሁኔታ ባልተረጋገጠ ወንጀል የራቸው መሰረት ያደረገ ጥቃቶች በተደጋጋሚ ሲፈጽምባቸው ኖረዋል። ትግራዋይ በመሆናቸው ምክንያት መበደልም፣ መመታትም፣ መቀጥቀጥ፣ መፈናቀልም የለባቸውም የሚል እምነት አለን። ይሄ ደግሞ አረና ከሌሎች ኢትዮጵያውያን ጋር በመሆን እንደሚታገለውና እንደሚያወግዘው ከዚህ ጋር በተያያዘም በአንዳንድ የሀገሪቱ አካባቢዎች የሚታየውን የመንጋ ፍትህ አካሄድ ሰብአዊነትን የጎደለው አካሄድ በመሆኑ አረና አጥብቆ ያወግዘዋል ሲሉ ተናግረዋል። በኢትዮጵያ ባህል ያልነበረና ዘግናኝ በሆነ ሁኔታ እየቀጠለ ያለው የመንጋ ፍትህ ነው። ይሄ ጉዳይ ዜጎች ጥፋተኞች ይሁን አይሁን ሳይታወቅ በደመነፍስ ነፍስ እየተያዙ እየተሰቀሉ፣ እየተቀጠቀጡ፣ በድንጋይ እየተወገሩ ጥቃት ሲፈጸምባቸው ይታያል። ስለዚህ ይሄ ነገር መቆም አለበት ብለን እናስባለን። ብሔራቸው መሰረት አድርጎ የሚደረግ ማንኛውም ጥቃት መቆም አለበት። አረናም ይሄ ጉዳይ በጽኑ እንደሚታገለው ትኩረት አድርጎ አልፈዋል። አረና ከሌሎች ፓርቲዎች ጋር ያለው ግንኙነትን አስመልክቶ ኮሚቴው መወያየቱ አቶ አምደውን በመግለጫቸው ተናግረዋል። ፓርቲያቸው በዶክተር አረጋዊ በርሀ ከሚመራው የትግራይ ዴሞክራሲያዊ ትብብር ፓርቲ ጋር ለመዋሃድ ወይም ግንባር ለመፍጠር እየተወያየ መሆኑም አንስቷል። በተጨማሪም ከፓርቲያቸው ተመሳሳይ ፖሊሲና አቋም ከሚያራምዱ ፓርቲዎች ጋር ለመስራት ዝግጁ ነው ብለዋል። በአሁኑ ጊዜ ግን ህውሃትና አረና አንድ ሆኗል ተብሎ ወሬ እየተወራ ነው። ይህንንም ከሐቅ የራቀ ነው ብለዋል። በአይዲዮሎጂ ከማን መሳሰለው ፓርቲ ጋር አንድ መሆን አንችልም፣ ሲሉም ገልጸዋል። የኤርትራ ጉዳይ አስመልክቶ ፓርቲው መወያየቱና የህዝብና ሀገርን ጥቅም ባስከበረ መልኩ የሰላም ሂደቱ መቀጠል አለበት ብለዋል አቶ አምዶም። በኢትዮ ኤርትራ ጉዳይ ላይ የተጀመረው የሰላም ጥረት እንደግፈዋለን። አርና ትግራይ በኢትዮጵያና በኤርትራ ህዝቦች ሰላማዊ የሆነ የዶሮ ግንኙነቱ እንዲቀጥል ይፈልጋል። እዚህ ላይ ትኩረት መሰጠት ያለበት ብለን የወሰን ነው ደግሞ በሁለቱ የድንበር አካባቢዎች ያሉት ነዋሪዎች ፍላጎትና ጥቅም ባስከበረና የኢትዮጵያ ሉዓላዊነት የትግራይም የአፋርም ተጓዳኝ ህዝቦችም ጥቅም በሚያስከብር ሁኔታ እንዲካሄድ ምክክሩም የምክክሩም የውሳኔውም አካል እንዲሆኑ እንፈልጋለን። በዚህ ጉዳይ ላይ አረና የራሱ ድርሻ ለማውጣት ዝግጁ ነው። የአረና አባላት በመሆናቸው ብቻ የታሰሩ አባሎቻቸው እንዳሉ የገለጹ የህዝብ ግንኙነት ኃላፊው የክልሉ መንግስት እንዲፈታላቸው ጠይቀው እስካሁን ግን ምላሽ አለማግኘታቸውን ተናግሯል። በፓርቲው ውስጥ ያሉ አመራሮች ልዩነት እንዳለ በተለይ በማህበራዊ ሚዲያ በሚጻፉ የተለያዩ ሀሳቦች ይታያል። ይህንን እንዴት ታዩታላችሁ? ተብለው አቶ አምዱም ተጠይቋል። ፓርቲያቸው አመራር ይሁን አባል በአጀንዳዎች የተለያዩ ሀሳብ የማቅረብ ነጻነት ይሰጣል ከድርጅቱ አቋምና ፖሊሲ የማይጋጭ ሀሳቦች እንዲቀርቡም ይፈቅዳል ብለዋል። ለአሜሪካ ድምፅ ራዲዮ ሙልጌታ ጽብሃ መቀለም።